አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝቡ ዘንድ ከተፈጠረው ስሜት የሚነሳው ውይይት ከአዋጁ ባሻገር የሀገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። የአዋጁን ሕጋዊ መሠረት፣ የዜጎችን መብት ጥበቃና፣ ይልቁንም ደግሞ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች የሚታዩትን ግጭቶችና የሚያስከትሉትን አደጋ የመከላከል ግዴታና አስፈላጊነት በትይዩ ይመለከታል። ተወያዮች ፕሮፌሰር ብርሃኑ መንግስቱ እዚህ በዩናይትድ ስቴትስ በሚገኘው የኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ማኔጅመንት አንድ ፐብሊክ ፖሊሲ መምህርና የግጭት አፈታት ባለሙያ አቶ ሙሉጌታ አረጋዊ የሕግ ባለሙያና በአዲስ አበባ ዩኒቨርሲቲ የሕገ መንግሥትና የመገናኛ ብዙሃን ሕግ መምህር እንዲሁም በዩናይትድ ስቴትሷ የዋሽንግተን ሲያትል ከተማ በተካሄደው አንድ አገራዊ ጉባኤ ለመሳተፍ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት በመጀመሪያው ክፍል ምጥን ውይይታቸው እልባት ካደረገበት ይንደረደራል። ወደ አቶ ሙሉጌታ ወደ አዲስ አበባ ልሻገር። ህግ ነው ለሁሉም ምክንያትም የሚደረገው። ሌላ ቀርቶ መብት የሚጣስበት ሁኔታ እንኳን የህግ መሰረትን የህግ ድጋፍን ሲፈልግ እናያለን። እንደ አስቸኳይ ጊዜ አዋጅ አለ በቅርቡ ይፋ የተደረጉትን በአስቸኳይ አዋጁ ድንጋጌ የታቀፉትን አድማጮች በሙሉ ላይ ያውቁ ይችላሉ። እስኪ ያስታውሱልን ለአድማጮቻችን ምን ያደርጋል፣ ይህ አስቸኳይ ጊዜ አዋጅ በስሩ ምን ይዟል? የአስቸኳይ ጊዜ አዋጅ አቶ የሺወስም እንደገለጹት የሚንሳባቸው ምክንያቶች አሉበት የተደነገጉ ነው አስታዋ ሲሆን፣ አንዱ የውጭ ወረራ ሲያጋጥም፣ ሁለተኛ ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲከሰት ሶስተኛው በተለመደው መንገድ የህግ ማስከበር ስርዓትን መስራት ሲያቅት፣ ሌላኛው የተፈጥሮ አደጋ ሲያጋጥም ወይም የህዝብ ጤንነትን አደጋ ላይ የሚጥል በሽታ ሲከሰት። እንግዲህ እነዚህ አራት ነገሮች ናቸው ለአስቸኳይ ጊዜ አዋጅ ምክንያት መሆን የሚችሉት። የኢትዮጵያ መንግስት አሁን ምንድን ነው እያለ ያለው? ህግና ስርዓት ተጥሰዋል። ሀገሪቱ ከፍተኛ ያለመረጋጋት ውስጥ ነው ያለችው ስለዚህ መንግስት በተለመደው የህግና ስርዓት አጠባበቅ ዘዴ ህግና ስርዓትን ማስጠበቅ ስላልቻለ ወደ አልተለመደ እና ወደ በጣም እየት ያለ ሁኔታ ሲፈጠር ስራ ላይ የምታውለው ህጋዊ መሳሪያ ተሽራክሩ ያለው ነው የሚለው የአስቸኳይ ጊዜ አዋጅ ማለት ራሱ ህጋዊ ነው። ህገ መንግስቱ መንግስት የጠቀስኳቸው አራት ነገሮች ከአራቱ አንዱ ወይም ሁለቱ ወይም ሶስቱ ወይም ሁሉም ሲፈጸሙ መንግስት ያስቸኳይ ጊዜ አዋጅ ማወጅ ይችላል የሚል በህግ የተሰጠው መልካም አቶ ሙልጌታ፣ ምንም እንኳን የዜጎችን ህገ መንግስታዊ መብቶች የሚወስድ ቢሆን እንኳን ቀደም ባሉት አስገዳጅ የሆኑ የተለዩ ሁኔታዎች እሱም በህግ የታቀፈ መሆኑን ጠቅሰዋል። በዚህ አስቸኳይ ጊዜ አዋጅ የመንግስት ስልጣን በእርግጥ ገደብ አለው ወይ? የቱ ጋ ነው? ገደብ ካለው ከዛ መስመር ሲያልፍ መንግስት ይጠየቃል ወይ? የመንግስት ተጠያቂነት አለ ወይ? በዚህ አዋጅ በዚህ አይነት መሰሉ ድንጋጌ። አዎ ገደቦች አሉት። ገደቦቹ አራት ናቸው። አንደኛው የኢትዮጵያ መንግስት ስም መቀየር አይቻልም። በዚህ ከጊዜ ጊዜዋች፣ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ተብሎ ነው የሚጠራው የኢትዮጵያ መንግስት ስም፣ እሱን ስም መቀየር አይችልም ይሄ አዋጅ። ሁለተኛው ይሄ አዋጅ ስለታወጀ መንግስት በዜጎች ላይ ኢሰብአዊ የሆነ ድርጊት መፈጸም አይችልም። ሶስተኛ፣ ይሄ አዋጅ ስለታወጀ ሰዎች በህግ ፊት ያላቸው የእኩልነት መብት አይጣስም። ማለት አሁንም በዚህ አዋጅ ስርም ሆነን ሁሉም ሰው በህግ ፊት እኩል ነው የሚለው የህግ ድንጋጌ መጣስ አይቻልም። አራተኛውና የመጨረሻው ይሄ አዋጅ የብሔሮችን የመገንጠል መብት አይነካም። ይሄ አዋጅ ይሄ ምንድን ነው ያፈለገው ህገ መንግስቱ ላይ የተቀመጡ አንቀጾች በሙሉ እንዳይሰሩ ማድረግ ይችላል። እነዚያን አራት የዘረዘርኳቸው ነገሮች ግን በአስቸኳይ ጊዜ አዋጅ ስርም ሆነን የሚጠበቁና ህጋዊነታቸው ይዘው የሚቆዩ ተብሎ ነው የሚታሰበው። ከዚህ ውጭ ግን የማያደርገው ነገር የለም መልካም የማያደርገው ነገር የለም ብለዋል። አራቱ ገደቦች ውስጥ ምናልባትም ሁለቱ የብዙዎችን ትኩስ ስሜት ፈጥነው የሚያመጡ ይመስለኛል። እዚህ አጠገቤ ስቱዲዮ ወደሚገኙት አቶ የሸዋስ ልመለስ። አቶ የሸዋስ ይህን አስቸኳይ ጊዜ አዋጅ ይቃወማሉ። ከዚህ ቀደምም የተደረገውን ራሱ ቀድሞ መደረግ አልነበረበትም ብለዋል። ፕሮፌሰር ብርሃኑ ከእርሶ ጋር የሚስማሙ ይመስለኛል። ተመሳሳይ ሀሳብ ነው ያቀረባችሁት። እስኪ በህግ ባለሙያው በአቶ ሙሉጌታ በተገለጹት አገር አስቸጋሪ ሁኔታ ውስጥ ስትገባ የኢትዮጵያ መንግስት በመደበኛው ህግ ማድረግ ስላልቻልኩኝና የአገርን ሰላምና ጸጥታ የሚያናጋ ሁኔታ፣ ህገ መንግስታዊ ደህንነትን ፈተና ላይ የሚጥል ሁኔታ ተፈጠረ ነው የሚለው እንዲህ አይነት ሁኔታ ከተፈጠረ ለምን አስቸኳይ አዋጅ ተግባራዊ አይሆንም? አመሰግናል በመደበኛ ህግ ማስጠበቅ አልቻልኩም ሲል መደበኛ ያልሆነ ወይም የአስቸኳይ ጊዜ አዋጅ ህግ ነው የሚያስፈልገው አሁን ግን እየሆነ ያለው መደበኛውን ስትራክቸር የሚያፈርስ ነው። ለምሳሌ የሚኒስትሮች ምክር ቤት አይሰራም፣ የክልል መዋቅሮች አይሰሩም። አሁን እንዲሁም እኛ እንደምናስበው አዋጁ ራሱ ታርጌት ያደረገው የክልል መንግስታትን ነው። እንደምን እሱ ያብራሩት ምን ማለት ነው? አዲስ ህግ ይወጣል። አሁን አቶ ሙልጌታ የዘረዘሯቸው ህጎች አራቱን ብቻ ትቶ ሌላውን ሰስፔንድ የሚያደርግ ያወጣል። ስለዚህ ህጉን ብቻ ሳይሆን የሚጠቀመው ኮማንድ ፖስት የሚባል አዲስ ስትራክቸር አምጥቶ ማዘዣ ጣቢያ እንደዚህ አይነት ነገር ነገር ለማድረግ የእኛ ተቃውሞ አሁን ምንድን ነው? ይሄ በህገ መንግስቱ ላይ አንቀጽ ዘጠኝ ይመስለኛል ከተደነገገ ውጭ ስልጣን መያዝ ክልክል ነው ይላል። ይሄ ግን ከየት እንደመጣ እናቅመ። ኮማንድ ፖስት የሚባለው አስተሳሰብ ራሱ በነበረው ህግ ማስፈጸም አልቻልኩም ማለትና የነበረውን መዋቅር አፈርሳለሁ የተለያየ ነው። አዲስ ህግ በዛው አስፈጻሚ ማድረግ ይቻል ነበረ። ነገር ግን ህጉም አዲስ ነው ሰዎቹ አዲስ ናቸው። ከሆነ ቦታ ከፌዴራል ፖሊስ ከደህንነት የመጡ ሰዎች ናቸው የሚያስፈጽሙት ይሉናል። ለአገር እንደሚያስብ ሰው ኖርማሉ ስትራክቸር ከዛ በኋላ መስራት አይችልም፣ ፓራላይዝ ይሆናል። ስድስት ወር አመት ዘጠኝ ወር እንደዚህ በቆየህበት ቁጥር በኖርማሉ ስትራክቸር ሳትሰራ ያ ሽባይ የሆነ ለምሳሌ የፖሊስ ስርዓት አለ። ከዚህ በፊት ተቀናቃኝ ፓርቲ እንደመሆናችን እስር የታወቀ ነው። ኢትዮጵያ ውስጥ ስንያዝ የነበረው የፖሊስ አካሄድ አለ አይደለም? እሱ ይተዋል ከነጨራሹ ከዛ በኋላ ዝም ብሎ መያያዝ ኖርማል ነገር ይሆናል ሆኗል ከዚህ በፊት በመሰረቱ ስለዚህ ሽብር ነው አገር ውስጥ እየተደረገ ያለው እንዲፈራ በዚህ ፈርቶ ይቆማል ወይ ይሄ አስተዳደር አይመጥነኝም ብሎ የጠየቀ ሰው በዚህ ፈርቶ ይቆማል ወይ ሌላ ነገር ነው ግን እየሆነ ያለው በዚህ ህግ ማስፈራራት ታይ እንደሆነው በየጊዜው ቁጥር አንድ ምን ሁለት እየተባለ መግለጫ ያወጣል ይነገራል ይሄ ክልክል ነው እንዲህ ብታደርግ ምናምን እየተባለ ልክ ደርግ ያደርግ እንደነበረው ማለት ስለዚህ የህግ ባለሙያው ሊያዩት ይችላሉ በደንብ ከህጉ በተጨማሪ አስፈጻሚውም ነው የተቀየረው ያ ደግሞ ለምሳሌ አንዱ 17 ጊዜ አሁን የወጣው ዝርዝር ላይ ምን ይላል? የክልል ባለስልጣናት ስለ አካባቢያቸው መግለጫ መስጠት አይችልም ይላል። እንግዲህ አካባቢውን የሚያውቁት እነሱ ናቸው፣ ያለውን ሁኔታ የሚያዩት እነሱ ናቸው። ስለሆነው ነገር ለህዝብ መግለጽ ለሚዲያ መግለጽ አይችሉም። ስለዚህ ሌላ የእዝ ሰንሰለት እየተፈጠረ መጀመሪያ የነበረው በህገ መንግስት ተቋቁሟል የተባለው ስትራክቸር እየፈረሰ ነው የመጣው። ይሄ ደግሞ የሆነው መጀመሪያ እንዳልኩት የህዝቡን ጥያቄ ትቶ የራስን ጥያቄ በማስቀመጥ ለምሳሌ ደጋግመው የሚሉት እነሱ እድገት ያመጣው ጥያቄ ነው። እንደውም እድገት ላመጣው ጥያቄ የሚመልስ መልስ ነው የሚመልሱት። እንግዲህ ምናልባት እንደዚህ አይነት ጥያቄ ካለ እንደዚህ አይነት ጥያቄ አናውቅም እንጂ የኛ እምነት እንደ ፓርቲ የኢትዮጵያ ሕዝብ በመረጦ ተዳድሮ አያውቅም። በንጉሡም በደርግም፣ በኢህአዴግም በመረጦ ተዳድሮ አያውቅም። አሁን ለዛ ብቁ የሆነ ዜጋ አለ። ከ97 ጀምሮ ከዛም በፊት ጠይቋል። በመረጥኩት በሚችል ሰው፣ ችሎታ ባለው ሰው ነው መተዳደር የምፈልገው ባጭሩ ያ ሰው ነው የመልካም አስተዳደር፣ የሙስና፣ የውሃ፣ የመብራት ማንኛዎቹንም ጥያቄ መፍታት የሚችለው ህዝቡን ማንቀሳቀስ የሚችለው ያ የተመረጠ ኃይል ሲመጣ ብቻ ነው። ስለዚህ ያ አይነት ትልቅ ጥያቄ ነው። በእንደዚህ አይነት አዋጅ በማስፈራሪያ ይቆማል ብለን አናስብም። መልካም። በዚህ በአሁን ብቻ የማያበቁ ተሻጋሪ አንድምታ ያላቸው ሁኔታዎች ይከሰታሉ ነው፣ አሁን ከሚያደርገውም ያለፈ ያሉት ፕሮፌሰር ብርሃኑ ወደ እርስ ልምጣ። በጽሁፋችሁ ሽግግር ከአንድ አስቸኳይ አዋጅ ወደ ሌላ አስቸኳይ አዋጅ መሆን የለበትም ትላላችሁ። እርስና ተባባሪ ጸሐፊ፣ በስር ላይ የነበሩ የፖለቲካ እስረኞች መፈታት አገሪቱን ወደ ተሻለ አቅጣጫ ለመውሰድ እንደ አንድ እርምጃ ተወስዷል። እርስም እሱን አወድሰው ነው የተነሱትና፣ ነገር ግን ከአንድ አስቸኳይ አዋጅ ወደ ሌላው ይሉታል። የቀደመውና ሁለቱን አያይዘው ይሄ ሽግግር አይደለም። በእርግጥም ወደሚፈለግ አቅጣጫ አይወስድም ነው ምሉት። እስኪ አብራሩት። እሺ፣ የመጀመሪያው አዋጅ ተነስቶ አንዳንድ በጎ ነገሮች ብቅ ማለት የጀመሩት አንደኛው የፖለቲካ እስረኞች መፈታታቸው ነው። ሁሉም አይደሉም ግን፣ በተደረገው ምስጋና ይገባል። ሁለተኛው በሞላ ጎደል የሚደረገው ውይይት በአማራጭ ሀይሎች እና በመንግስት የተጀመረው ጉድለቶች ቢኖሩትም በጎ ነገር ነበር። እነዚያ ጮራ መውጣታቸው እነዚያ ዝቅ ማለታቸው ደስ ብሎን ሳለ ወደ ሁለተኛ አስቸኳይ አዋጅ መሄዱ በአገር ቤት ላለ ወገን በውጭም ላለ ሕዝብ ኢትዮጵያዊም ላልሆነ ሕዝብ የሚያስደነግጥ ግራ የሚያጋባ ነው። ለምሳሌ ቅድም ለመምህር ሙሉ ጌታ እርሶ ከዚያ ስለሚኖሩ በቀን በማታም በምሽትም ስለሚያውጥ እርሶ ያውቃሉ ብላለሁ እኔ ሩቅ ሁኜ ብዙ ላውቀው አልችልም፣ ግን በማነበው ከሆነ ለምሳሌ ኢሰብአዊ የሆነ ነገር የማይፈጸም በአዋጅ ከተነገረ በኋላ ኢሰብአዊ የምንለው ምን ማለት ነው ወደሚለው ጥያቄ ወስደናል። አንድ ሰው በመንገድ ሲሄድ ምንም ሳያደርግ እንዲያው በጥርጣሬ ተይዞ እስር ቤት ምግዛባ ከሆነ ስራ ገብቶ ሰው ስራ በሚሰራበት ጊዜ ማንኛውም ሰው አለቃ የሆነ አንተ በደንብ የምትሰራ አይመስለኝም ለማደም አስበህ ነው ስራውን ወደ ኋላ የምታደርገው ብሎ ወደ ስር ሊሰደው የሚችለው ከሆነ ይህ ማለት አንዱ ሰብጀክቲቭ በሆነ መመዘኛ በሌለው አቀራረብ ሰውን ሊያስረው ሊፈታው የሚችል ከሆነ ይሄ እኔ እንደሚገባኝ ከሆነ ኢሰባዊ ነው ባይ ነኝ። ይህ ብቻ ሳይሆን አንድን መንግስት መንግስት የሚያረገው ኢኮኖሚው እድገት ወይም አለማደግ የሕዝብ መበልጸግ ወይም አለመበልጸግ፣ ሳይሆን ወይም ደግሞ የህጎቹ ብዛት የህጎቹ ማነት ሳይሆን አንድን መንግስት መንግስት የሚያደርገው ተቀባይነት ሲኖረው ነው። ለጀትመሲ የሚለው ቃል ነው በእንግሊዝኛ ተቀባይነት ሊኖር የሚችል ከአስገዳጅነት ወደ ፈቃደኝነት የሚወስድ አመራር ሲኖር ነው። ሁልጊዜ ግን በአስገዳጅነት የሆነ ነገር በፖሊስ ሀይል የተመሰረተ ነገር ድብልቅልቅ ወዳለ ሁኔታ ነው እንጂ ወደ በጎ የሄደበት ጊዜ የለም። ከጃንሆይ መንግስት መማር የነበረብን፣ ከደርጉ መማር የነበረብን፣ ከሌሎች አገሮች ይዘት መማር ያለብን ይሄ ነው። አስቸኳይ አዋጅ ማወጅ በፖሊስ ኃይል ተማምኖ ወደፊት ለመሄድ መሞከር ከሰላም አንጻር ሲታይ የተጀመሩትን የተወጠኑትን በጎ ነገሮች እንደውም ወደ ኋላ የሚወስድ ነው እንጂ ወደፊት የሚወስድ ሆኖ አይታየኝም። መልካም አቶ ሙሉጌታ፣ ሕግ ማውጣት የሚያስችሉ ሁኔታዎችን ተከትሎ ሕግ መውጣት የሚችለውን ያህል ሕግ ከራሱ ይማራል ወይ? ቀድሞ የወጣ ሕግ ምን አይነት ፍሬ አመጣ? ምን አይነት ውጤት ነበረው? ለሚቀጥለው ሕግ ይልቁንም ደግሞ በአስገዳጅ ሁኔታዎች የተከፈተ በመጀመሪያው የሰራና ያልሰራን ሳይገመግም ዳግም ተመልሶ የሚመጣበት ሁኔታ በህግ አይን ይታያል ወይ? ህግ ራሱን መልሶ ይመረምራል ወይ? ለህግ መውጣት መሰረት የሚቀደሙ ነገሮች ሲታከኩ እናያለን። በአጠቃላይ በህግ መሰረትም በኢትዮጵያ ሁኔታ ምናልባት አንዳንድ ጭብጦችን አይን የሚከፍቱ ነገሮች ቢያካፍሉን። አዎ እንግዲህ አሉላ፣ የኔ ማብራሪያ ህገ መንግስት ላይ እየተመሰረተ ነው ይሄ ህገ መንግስት ራሱ ምን ይላል? አሁን ፕሮፌሰር ብርሃኑ ያቀረቡት በጣም ይችች እይታ ነው። አንድ ሰው ለምሳሌ ኢሰብአዊ የሚባል ድርጊት ምን ማለት ነው? ኢሰብአዊ እንዴት ነው የሚታወቀው የሚለው ጥያቄ አሁን ራሱ ህገ መንግስት ይመልሰዋል። በዚህ በአስቸኳይ ጊዜ አዋጅ ሊፈጠሩ የሚችሉ የሰብአዊ መብት ጥሰቶች ይኖራሉ ብሎ ያስባል ህገ መንግስት። እዚህ መሰረት መርማሪ ቦርድ የሚባል ያቋቁማል። ስቴት ኦፍ ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። የሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚሁ መሰረት ሪፖርቱን ለፓርላማ ያቀርባል ይላል። ይህ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ ጥሰቶች ይኖራሉ። ከዚህ በፊት በርካታ ጥሰቶች ሪፖርት አድርገዋል፣ በመጀመሪያው የስቴት ኦፍ ኢመርጀንሲ ጊዜ። ሌላው አቶ አልላ አሁን እንደጠየቀው ስቴት ኦፍ ኢመርጀንሲ የወጣው በህገ መንግስቱ መሰረት ነው። በጣም የሚገርመው የአስቸኳይ ጊዜ አዋጅ ጽንሰ ሀሳብ ሚገርመኝ ህገ መንግስቱ ራሱ አውጥቶት ህገ መንግስቱን ራሱን ያንጠለጥለዋል። ግልጽ ከሆነ ያባው ለአድማጮች እንዲብራራ ፈታያ ፈታ ያደርጉለን። አዎ ህገ መንግስቱ ራሱ ፓርላማው የአስቸኳይ ጊዜ አዋጅ ማወጅ ይችላል ይለናል። የአስቸኳይ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል እና በጣም በጣም የሚገርም ነው ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ የእሱ ከጊዜዎች ከታወጀ በኋላ ፓርላማውን የፈጠረ አንቀጽ ሁሉ አይጠበቅም፣ ህጋዊነት ባይኖረው ይችላል። አሁን ነገ ተነስቶ ኮማንድ ፖስቱ በቃ ፓርላማ አያስፈልግም ካለ ላያስፈልግ ይችላል። ምክንያቱም ፓርላማውን አትንኩ የሚል ዝርዝር ውስጥ ከማይነኩት ዝርዝር ውስጥ ፓርላማውን የፈጠረ አንቀጽ አልተጨመረም። ሶ ኢንፌክት የወታደራዊ መንግስት አይነት ነው። የበሲ ኤመርጀንሲ ስትል ከባድ ነው። ቀላል ነገር አይደለም። አሁን የኢትዮጵያ መንግስት እያደረገ ያለው ምንድን ነው? ጥቃቅን ነገር ነው እያደረገ ያለው ብዬ ነው የማስበው። በህግ ሊያደረገው ከሚችለው ውስጥ ስናየው እስካሁን እየተደረገ ያለው ነገር ገና ገና ማሟሟቂያ ነው ብዬ ነው የማስበው። ምን ማለት ነው? ለምሳሌ ሰዓት እላፊ ሲታወጅ አልሰማሁም። ሊታወጅ እንደሚችል ይናገራል። ነገ ከቤታችሁ አትውጡ ሊል ይችላል መንግስት ከፈለገ። ነገ ያገኘውን ሰው ያፈለገውን ነገር ማድረግ ይችላል። እንደዛ የሚያደረገ የእርምጃ ህጋዊ ነው የሚሆነው። ይህ ሊገባን ይገባል። ስቴቶስ ኤመርጀንሲ ማለት በዚህ ነው። ፓርላማ ውስጥ የሁሉ ጭቅጭቅ ከተፈጠሩ በጣም ከባድ ነገር ነው ስቴቶስ ኤመርጀንስ ሲባል። አድማጮች፣ ውይይቱ አላበቃም፣ በሌላ ጊዜ ይቀጥላል።